የዜና መጽሔት ሸዋሮቢት ላይ ሰዎች መገደላቸው፣ ኢሰመጉ በመንግስታዊ አካል በተደጋጋሚ ይፈጸማሉ ያላቸው ድርጊቶች፣ እንዲሁም የሲዳማ ክልል ሁለተኛ ዓመትን የሚመለከቱ ዘገባዎችን ይዟል። የዜና መጽሔት ቀዳሚው ወደ ሸዋሮቢት ነው የሚወስደን ባለፈው ሳምንት መጨረሻ በአማራ ክልል ሰሜን ሸዋ ዞን ሸዋ ሮቤት ከተማ ውስጥ የመንግስት ኃይሎች የወለጋውን ጭፍጨፋ በተቃወሙ ዜጎች ላይ በወሰዱት እርምጃ ከስምንት እስከ አስራ ሁለት የሚገመቱ ንጹሀን ሰዎች መገደላቸውን የአይንማኞች ማኞች ለዶችቨለ ተናገሩ። የአማራ ብሔራዊ ንቅናቄ አብን በበኩሉ ከሰልፉ ጋር በተያያዘ አባላቱ መታሰራቸውን አመልክቷል። የመንግስት የጸጥታ አካላት ስለ ጉዳዩ ቢጠየቁም ተጨባጭ ምላሽ ሊሰጡ አልቻሉም። አለምነው መኮንን ከባህር ዳር ዝርዝሩ ልኮልናል። ሰኔ 11 2014 ዓ ም በኦሮሚያ ክልል ወለጋ ጊንቢ ወረዳ ቶሎ ቀበሌ በንጹሐን ላይ የደረሰውን ጭፍጨፋ ተከትሎ በተለያዩ አንዳንድ የአማራ ክልል አካባቢዎች ድርጅቱን የሚያወግዙ ሰልፎች ሲካሄዱ ሰንብተዋል። አንዳንድ ሰልፎች ደግሞ ኃይል በተጨመረበት ሁኔታ በጸጥታ ኃይሎች እንዳይካሄዱ ተደርገዋል። ባለፈው ሳምንት መጨረሻ በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ በተመሳሳይ የወለጋውን ጭፍጨፋ በመቃወም ሰላማዊ ሰልፍ መደረጉና በሰላም መጠናቀቁን አንድ የከተማ ኗሪ አመልክተዋል። ሮብለት ይመስለኛል የወለጋ ጋር በተያያዘ ሰልፍ ልጆች ወጡ። የወለጋን አማራ የተፈጸመውን ግፍ ለምን መንግስት እውቅና ሰጥቶ በተገቢው መንገድ እንትን አይልም? የሚል የብቃ አማራ ጂኖሳይዴ ወደሚል አስተሳሰብና አንዳንድ ነገሮች ይዘው ወጡ። በዚያ በሰላም ነው የተጠናቀቀው። ሆኖም ከሰልፉ በኋላ ሰልፉን አስተባብረዋል ተብለው የታሰሩ ወጣቶች እንዲፈቱ የመንግስት አካላት ቢጠየቁም ጉዳዩ በፍርድ ቤት መጠናቀቅ አለበት የሚል ምላሽ በመሰጠታቸው በነዋሪዎችና በመንግስት የጸጥታ ኃይሎች መካከል በተፈጠረው አለመረጋጋት ሕይወት መጥፋቱን እኚሁ የአይን ማይለዶ ቸብሌ ተናግረዋል። ጋር ያገናኙት በላኬዚ ሁን አላቅም ታሰሩ የሆኑ ተማሪዎች ደግሞ ወደዚያ አካባቢ ላይ እንቅስቃሴ ሲያደርጉ እነሱንም እንደ ዱላም ተበተኑ ብሎ እንደ ማባረርም እንደ ግርፊያም፣ እነህ ነገሮች ተደማምረው የታሰሩት ይፈታልን ወደሚል ማህበረሰብ እንቅስቃሴ ይጀምራል። ያ በኋላ ሽማግሌ የገባ ከታሰሩት ሰዎችን ለማስፈታት የመንግስት አካልም ፍርድ ቤት ሳያውቀው አንፈታም የሚል ሽማግሎቹ መልስ ሰጣቸው። ከዚያ በኋላ ህዝቡም ከዚህ አልሄድም አለ። ምሽት አንድ ሰዓት አካባቢ ላይ ብዛት ያለው ጥቂነት የተኮሰው በቃ ከተማውን አወጠ። ከተለያየ አቅጣጫ ተኩስ እየተሰማ ብዙ ሰዎች ሞተዋል። እንደ አይን ማኙ ባለፈው አመት በተፈጸመው በዚሁ ጥቃት ከሰባት እስከ ስምንት የሚሆኑ ሰዎች መገደላቸውን አረጋግጫለሁ ብለዋል። ከማቀው እዚህ ፍርፍር የሚባለው አካባቢ ላይ የሆኑ ሰዎች ቦምብ ፈንድቶ ቤታቸው፣ ይሄ የመንግስት ችግር አይደለም፣ ያው ቤት ውስጥ የተፈጠረ እንትን ነው። እነርሱን ይዞ ወደ ሕክምና ሲሄድ በመንገድ ላይ እንዴት እንዴት አይነት ልጆች፣ ሁለት ልጆች እንደገና ተገደሉብን። ምንም ውስጥ የሌሉ ልጆች ማለት ነው፣ ንጹሐን ከዚያ ተመቱ። እንግዲህ በእርግጥ ያው ማህበረሰቡ የሚያወራው ከላይ ከደብረ ብርሃን የመጣ ልዩ ኃይል እዚህ አካባቢ ላይ ነበር ነው የሚሉት። ሹፌሩ እና አንድ ላይ ቆሰሉ። በቆሎ የምጠብስ እና ምሽት ነበረ፣ እሷም በዚያው በነበረው ጥይት ሞተች። ኦልሞስት ሰባት ስምንት የሚደርስ ሰው እኔ እንኳን ማቀው የሞተ ሰው አለ። ሌላው የሸዋ ሮቤት ነዋሪም የነበረውን ሁኔታ በመግለጽ የሟቾችን ቁጥር ወደ አስራ ሁለት አድርሰውታል። ህዝቡ በቁጭትና በስሜት በራሱ ፍላጎት ወጥቷል። ቁጣውን በሰላማዊ መንገድ ሲገልጽ ነበረ። በሰልፉ ላይም የተፈጠረ ምንም አይነት ግጭትም አልነበረም እስከ ምሽቱ አንድ ሰዓት አካባቢ ድረስ። በዛው ፖሊስ ጣቢያ በር ላይ በሰላማዊ መንገድ ልጆቹን ፍቱልን እያሉ ጥያቄያቸውን ሲያቀርቡ ከምሽቱ አንድ ሰዓት አካባቢ ንጹሐን ላይ ጥይት በመተኮስ አግድም ከአስራ ሁለት ያላነሱ ንጹሐን ሞተዋል። የአማራ ብሔራዊ ንቅናቄ አብኔ የብሔራዊ ጽሕፈት ቤት ኃላፊ ዶክተር ቴዎድሮስ ተክለማርያም ሸዋሮቢት ከተማ ውስጥ ከነበረው አለመረጋጋት ጋር በተያያዘ አመራሮቹና አባላቱ መታሰራቸውንና ከእስር እንዳልተፈቱ ገልጸዋል። በሸዋሮቢት ከተማ ወለጋ ላይ በቶሌ ቀበሌ በአማራ ተወላጆች የደረሰውን ጭፍጨፋ በመቃወም ሸዋሮቢት ከተማ ህዝብ ሰላማዊ ሰልፍ አድርጎ ነበር። ይህንን ሰልፍ ያስተባበሩት በርካታ ሰዎች ናቸው። ነገር ግን ከዚህ ውስጥ የአብን አባላትም አመራሮችም ነበሩበት እንደ ከተማው ነዋሪ እና በዚህ ምክንያት የቀወት ወረዳ የአብን ሰብሳቢ የአብን አባላት ታስረዋል። ሁለት አመራሮች አሉ። እስካሁን አልተፈጥ የችግሩን መነሻና በሁለቱም አካላት በኩል የደረሰውን ጉዳት እንዲያስረዱ ለሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ኃላፊ ለአቶ እንዳለ ገብረ መድህን ደውለን ነበር። ይህንን መረጃ ውጭ ላይ ለተጨማሪ አስተያየት ለአማራ ክልል ሰላምና ጸጥታ ቢሮ ኃላፊና ለሰሜን ሸዋ ዞን ዋና አስተዳዳሪ ብንደውልም ስልካቸው አይነሳም። የሰሜን ሸዋ ዞን ሰላምና ጸጥታ ኃላፊ ደግሞ ጉዳዩን የሸዋሮቢት ከተማ አስተዳደር እንደሚመለከተው ገልጸውልናል። የሸዋሮቢት ከተማ ከንቲባ ደግሞ ስልካቸው ዝግ ነው። አለም ነው መኮንን ለዶቼ ቬሌ ራዲዮ ባህር ዳር በኢትዮጵያ ከፍተኛ የሆነ እስር በጋዜጠኞች በማህበረሰብ አንቂዎች በፖለቲካ ፓርቲ አባላትና አመራሮች ላይ እየተፈጸመ መሆኑን ጠቅሶ እርምት እንዲደረግ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ጠየቀ። ጉዳዩን አስመልክቶ ለዶይቼ ቬለ አስተያየታቸውን የሰጡ ዜጎች በበኩላቸው ብዙዎች እንደሚታሰሩና ጥቂት የማይባሉትም ያሉበት እንደማይታወቅ አመልክተዋል። ሂዩማን ራይትስ ዎች በበኩሉ ባወጣው ዘገባ የትግራይ ጦርነት በኦሮሚያ ክልል ውስጥ የቀጠለውን የቀውስ አዙሪት እየከለለው መሆኑን ገልጿል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ አለው። ህገወጥ የሆነ አስገድዶ የመሰወር ድርጊት ወይም ምስር በፌዴራልና በተለያዩ የክልል መንግስታት እየተፈጸመ መሆኑን ያስታወቀው የኢትዮጵያ ሰብአዊ መብቶች ጉባኤ ይህ ድርጊት በሀገሪቱ እያንሰራራ የነበረውን ሀሳብን በነጻነት የመግለጽ መብት፣ የፕሬስ ነፃነትና የፖለቲካ ምህዳሩን እጅጉን አደጋ ላይ የሚጥል መሆኑን ሲያሳስብ መቆየቱን ጠቅሷል። በተለያዩ ክልሎች የተፈጸሙ ያላቸውን የመብት ጥሰቶችን በማሳያነት ጠቅሶ የገለጸው የኢትዮጵያ ሰብአዊ መብቶች ጉባኤ የመሰብሰብ፣ ሰላማዊ ሰልፍ የማድረግ ነጻነትና አቤቱታ የማቅረብ መብት እንዲከበር እያንዳንዱ ሰው በህይወት የመኖር የአካል ደህንነቱ የመጠበቅ መብት እንዳለውና ሰው በህግ ከተደነገገው ስርዓት ውጭ ሊያዝ ክስ ሳይቀርብበት ወይም ሳይፈረድበት ሊታሰር እንደማይገባ ጠቅሶ ድርጊቶቹ ሊታረሙ ይገባል ሲል አሳስበዋል። ቪዥን ኢትዮጵያ ፎር ዲሞክራሲ የተባለው የሲቪክ ማህበረሰብ ድርጅት ዋና ዳይሬክተር አቶ ታደለ ደርሰህ በዚህ ጉዳይ ላይ ተጠይቀው ሲመልሱ፣ የህግ የበላይነት ከሌለ ፍትህም ስለማይኖር ሰዎችን ዝም ብሎ መያዙ ከህግ ውጭ ነው የሚል ምላሽ ሰጥተዋል። ማንም ሰው ሊያጠፋ ይችላል። ማንም ሰው ካጠፋ ደግሞ በህግ ሊዳኝ ይችላል። ነገር ግን የህግ የበላይነት ከሌለ ፍትህም ስለማይኖር ይህ ሰዎችን እንደው ዝም ብሎ መያዙ ከህግ ውጭ ነው። ሰዎች ደግሞ ሊያዙና የት እንዳሉ አይታወቅም። የመንግስት ኮሚኒኬሽን አገልግሎት ከቀናት በፊት በሰጠው መግለጫ ከፖለቲካ ለውጥ የመነጩ ባላቸው የጽንፈኝነትና የመገፋፋት የፖለቲካ አመለካከቶች ምክንያቶች ግጭቶች፣ የሰው ህይወት መጥፋት፣ የንብረት ውድመት መኖራቸውን ጠቅሶ ይህንን ለመመከት የተቀናጀ የህግ ማስከበር እርምጃ እየተወሰደ መሆኑን ገልጿል። በወለጋ ዘግናኝ ጭፍጨፋ በሽብርተኛ ኃይሎች ቢፈጸምም፣ በህግ የማስከበር እርምጃው በአማራና ቤንሻንጉል ጉሙዝ ክልሎች ይሄው እርምጃ ውጤታማ መሆኑንና በአብዛኛው የሀገሪቱ አካባቢዎች አንጻራዊ ሰላም እየተ ጥረ መሆኑንም የመንግስት ኮሚኒኬሽን አገልግሎት ገልጾ ነበር። እየተስተዋለ ባለው እስርና በዜጎች ላይ ስለሚፈጸመው ግድያ አስተያየታቸውን የጠየቅናቸው ሰዎች ተከታዩም ብለዋል። ብዙ ሰው ይታሰራል፣ ብዙ ሰው ያለበት አይታወቅም። እንደዚሁ ዝም ብሎ የሚታለፍ ነገር አይደለም። ጥሩ ነገር የሚሰሩ ጥሩ የሚያወሩ ስለ ሀገሪቷ እውነት የሚናገር አይፈለግም። ሁሉም ነገር ጥሩ አይደለም። አሁን አገራችን ላይ ያለው ነገር በብዙ ችግር ያለች ሀገር ሰላም ይፈልጋል። ምንም መፍትሄ አልተገኘም። ወሬ ብቻ ነው። ይወራል፣ ይወራል፣ ይቆማል፣ ይጠፋል፣ ይደበቃል ይጠበቃል። አለቅ ምንም እርምጃ ተወስዶባቸው የምናየው ነገር የለም። ዛሬም ይገደላል፣ ዛሬም እህሉ ይቃጠላል፣ ዛሬም እየተበደለ ነው ህዝቡ ያለው። ስለዚህ ይሄ ነገር ይሻሻላል የሚል እምነት የለኝም። አቶ ታደለ ደርሰህ መንግስት እንዲህ ያሉ ጉዳዮችን ምን ሲሆን ሊያደርግ እንደሚችል ጠይቅናቸው ተከታዩም ብለዋል ማስተማመንና ኮንፊደንስ ሲያጡ ነው። ሁለተኛ ደግሞ በአጠገባቸው ያስቀመጧቸው አማካሪዎች ወይም በአጠገባቸው ያሉ ሰዎች ብቃት ሲያንሳቸው ነው። በሶስተኛ ደረጃ ደግሞ በአካባቢያቸው ያሉ ሰዎች ሲያሰስቷቸው ነው። ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት ሂዩማን ራይትስ ዎች የትግራዩ ጦርነት በኦሮሚያ ክልል ውስጥ እየቀጠለ ያለውን የቀውስ አዙሪት እየከለለው መሆኑን ጠቅሶ ዛሬ ባወጣው ዘገባ የሰሜን ኢትዮጵያው ግጭት ከመቀስቀሱ በፊት በኦሮሚያ ክልል በሚፈጸሙ የተባባሱ የመብት ጥሰቶች ላይ ያለመከሰስና ተጠያቂነት ያለመኖር ሁኔታዎች እንደነበሩ አሁንም መቀጠላቸውን ጠቅሶ አፋጣኝ ዓለም አቀፍ ትኩረት የሚሹ መሆናቸውን ጠቅሷል። የቪዥን ኢትዮጵያ ፎር ዴሞክራሲ ዋና ዳይሬክተር አቶ ታደለ ደርሰህ ሕግ የበላይነቱ በፖለቲካ ከተወሰደበት ችግሮች ምላሽ እንደሚያጡ ገልጸዋል። ፖለቲካ ከሕግ በላይ ከሆነ ሕግ ተጥሷል ማለት ነው። ዛሬ የሕግ የበላይነት ሳይሆን እየታየ ያለው የፖለቲካ የበላይነት ይመራ መ አለበት ከተገዘበት በስተቀር ሰው ዝም ብሎ ከመንገድ ላይ እንደ ከብት እየተያዙ ወደ እስር ቤት ሄድ ማለት ይሄ ኮምፕሊትሊ የሰብአዊ መብት ጥሰት ነው። ማሳመቻ አለበት። የሂዩማን ራይትስ ዎች ዘገባ መንግስትና አጋሮቹ በኦሮሚያ ክልል እያደገ የመጣውንና ብዙዎችን እየጎዳ ያለውን አሳዛኝ ክስተት ከዚህ በላይ በችልታ ሊመለከቱት እንደማይገባ ጠቅሷል። በሕዝብ ዘንድ የጸጥታ መዋቅር ማሻሻያና መልሶ የማገገም ፍላጎት እንዳለ የዘረዘረው ይኸው ድርጅት መንግስት በክልሉ ነዋሪዎች ላይ የሚደርሰውን በደል ለማስቆም በራሱ የጸጥታ ኃይላትና በታጣቂ ቡድኖች የሚፈጸመውን ግፍ ለማጣራት የሚረዳውን ገለልተኛና ታማኝ የምርመራ ስራዎችን ማመቻቸት እንደሚችልም ገልጿል። ዲብሊው ሰለሞን ሙጨ ነኝ፣ ከአዲስ አበባ። ተከታዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ነው የሚወስደን። የሲዳማ ክልል አስረኛው የሪፐብሊኩ አካል ሆኖ የተመሰረተበትን ሁለተኛ ዓመት በሐዋሳ ከተማ እያከበረ ነው። ሲዳማ በክልል ከተደራጀ በኋላ ያጋጠሙትን ስኬቶችና ተግዳሮቶች የሚገመግም ውይይትም ተካሂዷል። ሂደቱን የተከታተለው የሐዋሳው ወኪላችን ሸዋንግዛ ወጋየሁ ዘገባ ልኮልናል። የሲዳማ ክልል አስረኛው የሪፐብሊኩ አካል ሆኖ የተመሠረተበትን ሁለተኛ ዓመት በሐዋሳ ከተማ እያከበረ ይገኛል። የምሥረታ በዓሉ እየተከበረ የሚገኘው በፓናል ውይይቶችና ህዝቡ ራሱን በክልል ለማደራጀት በተደረጉ ትግሎች ሕይወታቸውን ላጡት የህሊና ጸሎት በማድረግ ነው። በዛሬ ዕለት በሲዳማ ባል አዳራሽ በተካሄደው ዝግጅት ላይ ሲዳማ በክልል ከተደራጀ በኋላ ምን አሳካ፣ ምን ስቀረው በሚል ውይይት ተካሂዷል። ዶች ቬሌዲ ደብሊው ያነጋገራቸው የውይይቱ ተሳታፊዎች ህዝቡ በክልል በመደራጀቱ አግኝቷል ያሉትን ጠቀሜታ እንዲያስረዳሉ የሉዓላዊ ስልጣን ባለቤት የመሆን እድል አግኝቷል ማለት ነው። ይህ ማለት እንደ መንግስት ነው አክት የምታደርገው ክልል በምትሆንበት ጊዜ። በዚህ ውስጥ ደግሞ ቋንቋውን የማሳደግ በሀገሪቱ ውስጥ የሚኖረውን ተሰሚነት ውክልናና እንዲሁም ደግሞ በሀገሪቱ ውስጥ ያለውን እንደ ሲዳማ የመታወቅ እድሉን አጉልቶታል ማለት ይቻላል ማለት ነው። በፖለቲካ መልኩ ካየን ነው። በኢኮኖሚው ደግሞ ካየን የራሱን ገቢ በራሱ ሰብስቦ የራሱን ሀብት በራሱ መርቶ በአጭር ጊዜ ውስጥ የተሻለ ሊባል የሚችል ልማት ማየት የተቻለበት ነው። የመጀመሪያው ጥያቄ ራስን በራስ የማንነት ጥያቄ ነው። ራስን በራስ ማስተዳደር ነው። ያ ደግሞ ትልቅ ለሲዳማ ሕዝብ ትልቅ ሳቲስፋክሽን የፈጠረ ሲዳማ ማንነቱን ያረጋግጥበት ራሱን በራሱ ማስተዳደር የቻለበት አንዱ ነው። ቀጥሎ ደግሞ ያን ተከትሎ የሚመጡ ነገሮች አሉ። ልማት አለ። በዚህ ልማት ደግሞ በርካታ ስራዎች ተሰርተዋል። አስተያየት ሰጪዎቹ በቀጣይ ሊተኮርባቸው ይገባል ያሏቸውንም ጠቅሰዋል። እና ሲግኒፊካንትሊ ክልሉ ላይ የተጨመረ በጀት የለም ክልል ስትሆን ደግሞ የሚጨምረው ኮስት አለ። ራሱን የቻለ አድሚኒስትራቲቭ ኮስት አለ። ከዚህ መስተጋበር አንጻር በአጭር ጊዜ ውስጥ የወጣቱን የስራ እድል ሊጨምር የሚችል በተለይ ወጣትን ተቀጣሪ ሊያደርግ የሚችል ነገር በአጭር ጊዜ ውስጥ ማምጣት አልተቻለም። ነገር ግን እየተሞከሩ ያሉ ሙከራዎች እንዳሉ አያ አለሁኝ ድሮ ቀደም ሲል ኤክስፔክት የተደረገ ኤክስፔክቴሽን አለ ክልል ስንሆን እንደዚህ እንደዚህ እንሆናለን የሚል ያንን ኤክስፔክቴሽን መለስ ብሎ በማየት ራሱን የመፍትሄ አካል የበኩሌን ማድረግ አለብኝ ብሎ እንደ ዜጋም እንደ ግለሰብም እንደ ስርዐት ጥን ራሱን ጭምር ተንቀሳቅሶ በሚያመቻቸው የስራ ተሳትፎ ራሱንና፣ አካባቢውን ሀገሩን፣ ክልሉንም ለመለወጥ መታገል አለበት የሚል ሀሳብ አለ። በርካታ ወጣቶች ከዩኒቨርሲቲ ተመርቀው ስራ ያላገኙ ያልተፈጠረላቸው አሉ። እነዚህን ቦታ የማስያዝ ጉዳይ በእነሱ አስተሳሰብ ላይ ማይንድ ሴት ላይ በመስራት ራሳቸው ስራ እንዲፈጥሩ ከማድረግ አኳያ ሰፊ ስራ ይጠብቀናል። በውይይቱ ላይ የተገኙት የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ በበኩላቸው ተከታዩን መልእክት አስተላልፈዋል። ክልል ለመሆን መነሻ የነበሩ ጉዳዮች በምን አግባብ እየተፈቱ ናቸው የሚለውን የትግሉ ባለቤቶች ሊመክሩበት ስለሚገባ ለትግሉ መነሻ የሆኑ አባቶች የከፈሉትን መስዋዕትነትም በየዓመቱ ማስታወስ ስለሚያስፈልግ በዚህ ሁኔታ እለቱ እየታወሰ ይኖራል። ከፖለቲካ አንፃር ሲዳማ ክልል ከሆነ በኋላ ቀደም ብለው የነበረውን እሴት ከፍ አድርጎ በማሳደግ በሲዳማ ክልል ያሉ ብሔሮች ብሔረሰቦችን በአንድነት፣ በሰላም፣ በፍቅር አብሮ ክልሉን በመገንባት ሂደት ወደፊት እንድንቀጥል ያደረገ ተግባር መፈጸሙ። ሁለተኛው ራስን በራስ በማስተዳደር ሂደት ፈጣን ልማት በማረጋገጥ የሕዝቡን ተጠቃሚነት ማረጋገጥ እንዲሁ ዓላማ ተደርጎ ነበረ ትግል የተደረገው። ከዚህ አንጻር ሲዳማ ክልል ከሆነ በኋላ በክልሉ ውስጥ ያሉ የልማት ጥያቄዎች ምን እንደሆኑ ከክልሉ ህዝብ ጋር በመመካከል ቅድሚያ የሚሰጡ ጉዳዮች የተለየበትና በትኩረት መስራት የተጀመረበት ጊዜ ነው ብሎ መውሰድ ይቻላል። የሲዳማ ክልል የዛሬ ሁለት ዓመት ሰኔ 27 ቀን 2012 ዓ ም የተመሠረተው በዚያው ዓመት ህዳር አስር ባካሄደው የህዝበ ውሳኔ ውጤት መሠረት እንደሆነ ይታወቃል። ለዶችቬሌ ዲደብሊው ዘገባ ሸዋንግዛ ወጋየው ሐዋሳ። ሸዋሮቢት ላይ ሰዎች መገደላቸው፣ ኢሰመጉ በመንግስታዊ አካል በተደጋጋሚ ይፈጸማሉ ስላላቸው ድርጊቶች ያወጣው መግለጫ እንዲሁም የሲዳማ ክልል ምስረታ ሁለተኛ ዓመትን የተመለከቱ ዘገባዎችን ያካተተው የምሽቱ የዜና መጽሄት ጥንቅር አበቃ።